በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የታሰሩ ከ11 ሺህ በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር የተሃድሶ ስልጠና ወስደው መለቀቃቸው ተገልጿል። ከእነዚህ ውስጥ የበዛውን ቁጥር የሚይዙት በጦላይ ማቆያ ማዕከል ስልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ጽሕፈት ቤት በጥር ወር መጨረሻ ለሀገር ውስጥ መገናኛ ብዙሀን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦላይ ማቆያ ማዕከል የተለቀቁ ሁለት እስረኞችን አነጋግራ ተከታዩን ዘገባ አጠናቅራለች። በኦሮሚያ ክልል የተነሳውን ተቃውሞ ተከትሎ ከዚያም በአማራ ክልል ቀጥሎ በደቡብ ኢትዮጵያ አንድ ዓመት የዘለቀ ተቃውሞ አስተናግዳለች። እነዚህን ተቃውሞዎች ተከትሎ በሀገሪቱ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ ከታወጀ አራት ወራትም ተቆጥረዋል። በዚህ ጊዜ ውስጥ የምን ያህል ሰዎች ህይወት እንደጠፋ ምን ያህል ሰዎች እንደቆሰሉ፣ ምን ያህል ንብረት እንደወደመና ምን ያህል ሰዎች እንደታሰሩ በገለልተኛ አካል ተጣርቶ የተነገረ ቁጥር እስካሁን የለም። መንግስት በተለያዩ ጊዜያት በመቶዎች የሚቆጠሩ ሰዎች ህይወት ማለፉን አምኗል። ዓለም አቀፍ የሰብአዊ መብት ተሟጋቾች እስከ ህዳር 2008 ድረስ ባወጡት ሪፖርት የአምስት መቶ ሰው ህይወት ጠፍተዋል ብለዋል። በሀገር ውስጥ የሚንቀሳቀሱ የተቃዋሚ የፖለቲካ ፓርቲዎች ደግሞ የሟቾችን ቁጥር በሺ ቤት ያደርሱታል። ከተቃውሞና ከአስቸኳይ ጊዜ አዋጁ በኋላ የተረፉት ወደ እስር ቤት የተወሰዱ ናቸው። መንግስት በአስቸኳይ ጊዜ ኮማንድ ፖስቱ እዝ ስር ከ24 ሺ በላይ ዜጎችን ማሰሩን መግለጹ ይታወሳል። እነዚህ እስረኞች ደግሞ ተሰጥቷቸዋል የተባለውን የተሀድሶ ስልጠና ወስደው 21152 እስረኞች በሁለት ዙር መለቀቃቸውን የኢትዮጵያ መንግስት በሀገር ውስጥ መገናኛ ብዙሀን አማካኝነት አስታውቋል። ጥር 25 2009 ዓ ም የተፈቱት ከ11 ሺ በላይ እስረኞችም በዚሁ በ21 ሺ ውስጥ የሚካተቱ እስረኞች ናቸው። በዚህ ዕለት የተፈቱት ከኦሮሚያ ክልል ምዕራብ ሸዋ ዞን ሰንቀሌ ፖሊስ ማሰልጠኛ፣ ከደቡብ ክልል ከይርጋለም የተሃድሶ ማዕከል ና ከጦላይ ማቆያ ማዕከል የተፈቱ ናቸው ተብሏል። ከምስራቅ ሀረርጌ የተለያዩ ከተሞች ተይዘው ታስረው የነበሩ ሁለት ሰዎችን አነጋግሬ ያለው ስማቸው አድራሻቸውና ትክክለኛ ድምጻቸው እንዳይተላለፍ አጥብቀው በጠየቁን መሰረት ማንነታቸውን ደብቀን ስለ ቆይታቸው አነጋግረናቸዋል። መጀመሪያ አስተያየት ለመስጠት ፈቃደኛ ለሆኑት እድሜያቸው አርባ አምስት ዓመት እንደሆነ ለነገሩኝ ግለሰብ እንዴት እንደታሰሩ ጠይቄያቸው ነበር። እንደዚህ ዚህ ብለ ሰው በሰው ተቆመ ነው የታሰርኩት። በምን እንዳያጠፋቱ ለራሴ ማላት ታሰርኩኝ። ዚህ ታሰርኩ በኋላ ለምንድነው የታሰርኩት ሲባል በቃ ታስራሃል ሰውን የጠፋ ቁመው እስከምናጠራ ቁጭ በሉ ተብዬ ነው። ሁለቴ ወር እዚህ ፖሊስ ጣቢያ ውስጥ ነው የቆየሁት። ዛሬ ትለቀቃላችሁ፣ ነገ ትለቀቃላችሁ። በመጨረሻ ላይ በቃ መውጣቱ ተቀርቶ በቃ ሌሊቱ ማታ ውለን ማታ በሁለት ሰዓት መኪና መጥቶ በቃ ዛ ወሰዱን ማለት ነው። ዛ ጦላ የት እንደምንወስዱ እንኳን ሳናውቅ ዛ የገባን በኋላ ከገባን በኋላ ነው ያወቅ ነው። እኚህን ግለሰብ ጦል ላይ ከተወሰዳችሁ በኋላ የጦል ላይ ቆይታችሁ ምን ይመስል ነበር አልኳቸው። ከቀኑ በስድስት ሰዓት ነው የገባ ነው። ስንገባ ዛ ዳቦ፣ አንዳንድ ዳቦና አንዳንድ ጠለሰ ውሃ ሰጡን። ያን በቃ ከዛ አደር ነው ስናድር ጠዋት አንዳንድ ዳቦና ተመልሶ አንዳንድ ሻይ ሰጡን። ከዛ እኛ ብችል ምናምን ይኖራል አሉ። ከዛ በፊት ምንም ያ እንደሌለ ብቻ ተረዳን። ስናድር በሰላም ስናድር በቃ ስጋታችን እየለቀቀን ሄደ። ከዛ ቀን ስንደርስ የሆነ ሽሮ ነገር ተሰርቶልን ሮትሎት ዳቦና ሽሮ ተሰጣን ተሰጠን በላን። በቃ እዛ በቀን በሶስት ጊዜ በሁለት ሁለት ና አንዳንድ ዳቦ እየተሰጠን እዛ አርባ ሶስት ቀን የቆየ ነው ማለት ነው። ግን ጥፋት አል ያላባቸው ሰዎች ተብሎ ከኛ ውስጥ ተለቅሞ ወደ አስራ ስምንት ሰው ወደ ማዕከላዊ የወሰዱ ሰዎች አሉ። እኛ ስፖርት ብቻ ነው የሚያሰሩን። ጠዋት ጠዋት ከሽንት ቤት ከቤት እስከ ሽንት ቤት ከሽንት ቤት መልስ እስከ ቤት ድረስ ከእግራችሁ ጫማ አውልቁ ተብለን አውኮብኮቡ ማለት ነው። እያንኮበኮቡን ማኮብኮ ማለት ስፖርት ነገር ነው። ጆሮ ይዛችሁ ዝለሉ ብሎን እየዘለለን ስፖርት መልክ ማለት ነው። በቃ ቅጣት ለቅጣት ተብለን። መጀመሪያ እንደገባን ጫማ አውልቀን ነበረ። አውልቀን ነው ስፖርት የምንሰራ። ሁለት ቀን እንደዚያ አደረጉን እና ከዚያ በኋላ ሁለተኛው ቀን ጫማ ልበሱ ተባለ። ያንን ስፖርት ጫማ ለብሰን የሰራነው ምክንያቱም እዛ የጦር ካምቢ ስለሆነ የተለያየ ብረት የብረት ነገሮች አሉ። ምስማር፣ የጥይት ሬሳ ብረቱ የተለያየ ብረት ነው ያለው። እስረኞቹ በዚህ ሁኔታ ከተቀጡ በኋላ የተሀድሶ ስልጠና የሚል መጠሪያ በመንግስት የተሰጠው የሪዮተ ዓለም ትምህርት እንደተሰጣቸው ይናገራሉ። ትምህርቱ ለኢህአዴግ አስተሳሰብ በጣም የወገነ ነበርም ይላሉ። የአስቸኳይ ጊዜ አዋጁ ኮማንድ ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈርጌሳ እነዚህ እስረኞች ከመለቀቃቸው አንድ ቀን አስቀድሞ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ሰልጣኞቹ የተሻለ ግንዛቤ ሊወስዱበት የሚችሉበት ሁኔታ ተፈጥሯል ብለው ነበር። ህገ መንግስቱና ህገ መንግስታዊ ስርአቱ ላይ ያላቸው ግንዛቤ እንዲዳበር ተደርጓል። አገራችን አጠቃላይ እስካሁን የነበረችበት ሂደትና ቀጣይ እስከ ሀገራችን ምንድን ነው የሚጠበቀው፣ የሚለውን አጠቃላይ አቅጣጫዎችም ጭምር በቂ ግንዛቤ እንዲይዙ የተደረገበት ሁኔታ አለ። በስልጠና ሂደት ላይ የተሻለ ግንዛቤ የፈጠሩና የተሻለ አመለካከት ይዘው የተገኙ መሆኑን በራሳቸውም ጭምር የገለጹበት ሁኔታ አለ። በዚሁ በጦላይ እስር ቤት ታስሮ የነበረና የተለቀቀ የዩኒቨርስቲ ተማሪ የነበረ ወጣት ስለ ጦላይ ቆይታው ሲናገር እርሱ በታሰረበት ክፍል አንድ መቶ ሰዎች እንደነበሩ ይናገራል። አዛውንቶች ከአስራ አምስት በላይ ይሆናል። አዛውንቶች እና እነሱም እንደኛው ነው የሚቀጡት። ቅጣትን ቅጣቱ በጣም እንዲህ ተኝተን እንደምንሄድ ነው ቅጣት የሚሰጠን ተኝተን ድንጋው ውስጥ እንሄዳለን። በእግር ነው ሽንት ቤት የምንሄደው በእግር ነው ከሽንት ቤት የምንመጣው። ያው እንግዲህ ተያይዘን ነው። በአንድ መቶ ሶስት ተያይዘን ትምህርት ቤት እንሄዳለን። በአንድ መቶ ሶስት ተያይዘን ወደ ቤት እንሄዳለን። በአንድ መቶ ሶስት ተያይዘን ሽንት ቤት እንሄዳለን። ያው እጅ በእጅ ማለት ነው። አራት በአራት ይባልና እጅ ለእጅ አራት ለአራት እንያያዛለን። ከዛን አንድ መቶ ሶስት እንደዛ በአራት በአራት ተያይዘ ነው ሽንት ቤት ሚሄደው። ሽንት ቤት በጣም ው በአይን ማየት በጣም የሚደብር ነው። ወት ስጠልሽ ያለው ባይራስ ለማለት ለመጠቀም ዜ ባይራሱ ለማለት በጣም ነው የሚደብረው። ያው እንግዲህ ግዴታ ስለሆነ እንጠቀማለን። በጣም ነው በቃ ስንት ቤት አይባልም ያ ነገር ማለት ነው። ዘንድሮ ተቆፍሮ በሆነ ሸራ ነው ተዘጋው። ያው እንግዲህ መጠቀም ግዴታ ስለሆነ እንጠቀማለን። እዛ ገብተሽ ተመልሸስ። ስለ ጦላይ ቆይታቸው ያደረግነው ቆይታ አላበቃም። በዚህ ቆይታቸው መንግስት የተሃድሶ ስልጠና መውሰዳቸውን ገልጿል። ስልጠናው ምን ነበር? ጠይቄያቸዋለሁ። መንግስትስ ስለ ስልጠናው ምን ብሏል? በዚህ ዘገባ ውስጥ ተካቷል። ቀጣዩን በነገ ምሽት ፕሮግራም ይዤ እመለሳለሁ።